ስምንተኛው የሶማሊያ ፕሬዝዳንት ሐሰን ሼክ ሙሐመድ ከነሐሴ 27 እስከ ጳጉሜ 1 205 ዓ ም በሞቅዲሹ ከፍተኛ የመንግሥት ሹማምንቶቻቸውን የአፍሪቃ ህብረትና የምዕራባውያን አጋሮቻቸውን ሰብስበው አንድ ቅድ ይፋ አደረጉ። ለሀገራቸውና ለመንግስታቸው የሰነቁትን ውጥን በጉባኤው መገባደጃ ይፋ ያደረጉበትንም ሰነድ ርዕይ 2016 ሲሉ ሰየሙት። በጎርጎሮሳዊው ነሐሴ 2016 ዓ ም በአገሪቱ ሊካሄድ ከታቀደው ዴሞክራሲያዊ ምርጫ ስያሜውን የተዋሰው ሰነድ ይፋ የተደረገበት ጊዜ አክራሪው የአሸባብ ታጣቂ ቡድን በአፍሪካ ህብረት ሰላም አስከባሪ ኃይል የተዳከመበት፣ ማዕከላዊ መንግስቱ የመጠናከር ተስፋ የታየበት ነበር። የጸጥታ ጥናት የተሰኘው ተቋም የፖለቲካ ተንታኝ አቶ ሀሌሉ ያሉ ላይ እንደሚሉት ግን ከሶስት ዓመታት በፊት የተነደፈውን እቅድ ተግባራዊነት የሚገዳደሩ በርካታ ቅራኔዎች በሶማሊያ ዛሬም አሉ። ይሄ ሶስት ነገሮችን ያካትታል። የመጀመሪያው ጠንካራ የሆነ ሰውሉን የሚያካትት አሳታፊ የሆነ መንግስትን ማርቀቅና ማጽደቅ ነው። ሁለተኛው ጠንካራ የሆነ የማዕከላዊነት ላይ ያላተኮረ ስለተለያዩ የሶማሊያ ክልሎች ስልጣን የሚሰጥ ፌዴራል መዋቅርን ማስበን፣ ጠንካራ የሆኑ የአስተዳደር፣ የፍትህ፣ የአገልግሎት ተቋማትን ማጠናከር ነው። ሶስተኛው ነሐሴ ላይ ፕሬዚደንታዊ ምርጫ እንዲካሄድ ማድረግ ነው። በፖለቲካው ካየ አሁን ከፍተኛ የሆኑ ቅራኔዎች አሉ። አንደኛ በፓርላመንት ውስጥ በፕሬዚደንቱ እንዲሁም ደግሞ በተወሰኑ የፓርላማ አባላት መካከል መሰረታዊ የሚባሉ ቅራኔዎች አሉ። ከዛ በዘለለ ሶማሊያን ራስ ገዝ አስተዳደሮች አሉ። ፑንትላንድ በተለይ ደግሞ በጣም ጠንካራ ከሚባሉት የራስ ገዝ አስተዳደሮች መካከል አንዱ ነው እና በቅርቡ በተደረገ ነሐሴ ሁለት ሺህ አስራ ስድስቱን ምርጫ በተመለከተ የወጡ መሪዎችን፣ አሰራሮችን፣ የምርጫውን ሂደት በተመለከተ ከማዕከላዊ መንግስት ጋር ከፍተኛ የሆነ ቁርሾና አለመግባባት ውስጥ ናቸው ያሉ። ስለዚህ ፖለቲካ ውስጥም ችግር አለ። ጠንካራ የሆነ ነገር የለም። የአሸባብ ታጣቂዎች ከሞቃዲሹ በአርባ ኪሎ ሜትር ርቀት ላይ በሚገኘው የላንታ ቡሮ የጦር ሰፈር ላይ ጥቃት በፈጸሙ ማግስት ዛሬ የአገሪቱ ጦር 65 የጽንፈኛው ታጣቂዎችን ገደልኩ ማለቱን አዣንስ ፍራንስ ፕሬስ ዘግቧል። በትናንትና ዕለት የአሸባብ ታጣቂዎች በጦር ሰፈሩ የነበሩ 73 የሶማሊያ መንግስት ወታደሮችን መግደላቸውን ለጽንፈኛ ቡድኑ ቅርበት ያለው አናዱሉ ራዲዮ ዘግቧል። በዕለተ እሁድ የኬንያ ወታደሮች ከአልሸባብ ታጣቂዎች ጋር ባደረጉት ውጊያ 34 መገደላቸውን አሶሼትድ ፕሬስ ዘግቦ ነበር። አሸባብ ለሶማሊያም ይሁን ለቀጠናው ሀገራት ትልቅ የደህንነትና የሰላም ስጋት ሆኖ ቀጥሏል የሚሉ የጸጥታ ተንታኙ አቶ ሀሌሉ ያሉ ላይ የአገሪቱ ወጣቶች ያለባቸው ፈተና ለጽንፈኛ ቡድኑ ጠቃሚ ሆኗል ሲሉ ይናገራሉ። ኢኮኖሚ በተመለከተ መሰረታዊ የምትለው ለውጥ የለም። አሁንም ድህነት አለ፣ አሁንም ድርቅ አለ። ስለዚህ ወጣቶች አሁንም ተስፋ የላቸውም፣ ትምህርት የላቸውም፣ ስራ የላቸውም። ስለዚህ አልሸባብን የመቀላቀል እድላቸው ከፍተኛ ነው። ሌላው የሶማሊያን ካየህ በሺዎች ኪሎ ሜትር የሚቆጠር የባህር በር ያላት ሀገር ነው። በቀላሉ ከውጭ የሚመጡ ተዋጊዎችም ሊሆኑ ይችላሉ፣ ጦር መሳሪያም ሊሆኑ ይችላሉ አልሸባብን ለመደገፍ ሊሆን ይችላል። እንዲሁም ደግሞ እሱም የሚልካቸው ነገሮች ካሉ ያን ሁሉም መቆጣጠር ከባድ ነው። አሁን አልሸባብ ከዋና ዋና ከተሞች ወጥቷል። ነገር ግን ምድረ በዳ በጣም ትልቅ አለ ሶማሊያ ውስጥ፣ እንዲሁም ደግሞ ወደ ታችኛው ሸበል የሚባል አካባቢ ጥቅጥቅ ያሉ ጫካዎችም አሉ። እነሱ ውስጥ ተደብቆ ነው ያለው፣ ያው ሊያጠቃ ሲወጣ ከዛ የተነሳ ነው እና ይህ እነዚህ ሁሉ ድምር ውጤት ነው። አልሸባብ እንደው ከዋና ዋና ከተሞች ወጣ፣ ከመቋዲሾ ወጣ፣ ከኪስማዩ ወጣ፣ ከባይዶዋ ወጣ ብለን እንኳን ብናስብ ስትራቴጂውን ለውጠ ሞራሁን አሁን የደፈጣ ውጊያና ሽብርተኝነት ታክቲክን የሚጠቀሙ አቶ ሀሌሉ ያሉሌ ሀያ ሁለት ሺህ ወታደሮች ያሉት የአፍሪካ የሰላም አስከባሪ ጦር የሶማሊያ ተልእኮ የበጀት እና ደሞዝ በተገቢው ጊዜ የመክፈል ችግር እንዳለበት ተናግረዋል። ከምዕራባውያን የሚደረገው ድጋፍ በጣም የተጋነን አይደለም ያሉት የጸጥታ ተንታኙ የሚገኘው የገንዘብ ድጋፍም ቢሆን ለሚገባው አላማ በሚገባው ሁኔታ ይውላል ወይ የሚለው ትልቅ ጥያቄ የሚያስነሳ መሆኑን ተናግረዋል። አሸባብ ከ ስልሳ በላይ የቡሩንዲ እንዲሁም ከ አንድ መቶ በላይ የኬንያ የሰላም አስከባሪ ወታደሮችን በመግደልና የአህጉራዊውን ሰላም አስከባሪ ጦር ሰፈር በመቆጣጠር በተልዕኮው ላይ ስነ ልቦናዊና ስልታዊ የበላይነት አግኝቶ ነበር። አቶ ሀሌሉ ያሉሌ በአገሪቱ የሚታዩት ፖለቲካዊና ወታደራዊ ሁኔታዎች ለአሸባብ ምቹ ሁኔታ ሊፈጥሩ ይችላሉ የሚል ስጋት አላቸው።